the voice of America. በአዋሳና በዙሪያዋ ለተፈጠረ ግጭት መንስኤው በትክክል እንደማይታወቅ ተነገረ። ይሁንና አንዳንዶቹ በሥልጣን ላይ ለረጅም ዓመታት ቆይተዋል ባሏቸው ባለሥልጣናትና የማይታዩ እጆች ብለው በጠሯቸው ኃይሎች ላይ ጣቶቻቸውን ቀስረዋል። ጉዳቶች የደረሱባቸውን ሰለባዎችም ለቪኦኤ ተነግሯል። መለስካቸው አማ አዋሳ ከአንድ ሳምንት በላይ ታማ ቆይታለች። ከሰኔ አምስት ቀን ሁለት ሺህ አስር ዓመተ ምሕረት የፍቼ ጨምበላላ ዕለት ጀምሮ ማን እንደ ቀሰቀሰው ተለይቶ ባልታወቀ ግጭት የብዙዎች ሕይወት አልፏል፣ አካል ጎድሏል፣ በርካታ ንብረት ወድሟል። በሺዎች የሚቈጠሩ ዜጎችም ከቤታቸው ተፈናቅለው በከተማዋ የተለያዩ ሰባት ስፍራዎች ፈሰዋል። ነፍሳቸውን ለማትረፍ በሆስፒታል ተኝተው የነበሩ ህመምተኞች እንኳ ሳይቀሩ በሸክም ተወስደው ቤተ ክርስቲያን ጥግ ወድቀዋል። ወይዘሮ ሰናየት ጋገይቦ የተባለች ቀደም ሲል በመኪና አደጋ ጉዳት ደርሶባት የነበረች ታካሚ አንዷ ናት። አደጋ ደርሶብኝ ተኝቼ ነበርኩኝ። እነዚህ ቤት እንገባለን እነዚህን ብሔራቸው ወላይታ ስለሆኑ እነዚህን እናጠፋለን ብለው ተሰብስቦ ሲመጡ ራሴን እንግዲህ ሕይወቴን ስለምፈልግ ከቤት ያው ወንድሞቼም ተባረው ከቤት ስለጠፉ ጎረቤት ለምኘ ከግቢ ውጭ ስወጣ መንገደኛ ተሸክሞ ሆስፒታል አስገባኝ። ሆስፒታል ወንበር ላይ ተንቼ አንድ ቀን አደርኩኝ። እዛው ተሰብስቦ ቺ ወላይታ ናት ብለው ሲያስፈራሩ ከሆስፒታል ነው እንግዲህ የመጣው ይሄ እግሬ መንቀሳቀስ አይችልም። መሬት መንካት አይችልም። እንደዚህ ሰቅዬ ተሰቅዬ ነው ማድረው እና እዚህ መጥቼ ነው ያሉት። ያው የእግዚአብሔር ቤት ነው፣ እግዚአብሔር ያው ቤተ ክርስቲያን ግቢ ነው፣ ጥላ ከለላ አድርጎልናል። በቃ ሌላ ግን ያው በጣም ተጎድቻለሁ። ብርዱ ምኑ ምኑ? የሚያውቁ ናቸው። የመቱ የደበደቦች ምንድን ምንድነው አላቃቸው። ግን ያው በስመ ወላይታነት፣ ወላይታ ብሄር፣ ወላይታ በማለት ወላይታዎችን አሁንም ሆስፒታል ውስጥ አሉ እና ጥግ ጥግ ያሉትን ጨርሰናል፣ ገለናቸዋል፣ አጥፍተናቸዋል፣ አንድ ደናቸዋል አሁንም ሆስፒታል ውስጥም ስላሉ እንፈልጋቸዋለን እያሉ የሲዳማ ብሔረሰብ ወጣቶች ተሰብስቦ፣ ሽማግሌዎች ተሰብስቦ በቃ አስፈራሩኝና እንግዲህ ያው ከዛ ከሆስፒታል ላይ ወጣውኝ። አቶ ለገሰ ለአንቃሞ የሲዳማ አርነት ንቅናቄ ዋና ጸሐፊ ናቸው። እርሳቸው እንደሚሉት ይህ ድርጊት ለሲዳማ ሕዝብ እንግዳ ነገር ነው። በተለይም በፊቼ ጨምበላላ ቀን ይህ ድርጊት በሲዳማ ማህበረሰብ አባላት ይፈጸማል የሚል እምነት የላቸውም። በፊቼ ጨምበላላ እለት የተጣላ የሚታረቅበት ቂም የማይያዝበት በፍቅር የሚታለፍበት ነው ይላሉ። ነገር ግን ቀደም ብሎ የተፈጸመ ነገር ነበረ ብለው ያብራራሉ አቶ ረገሰ ሁለትና ሶስት ቀን ቀደም ብለው የስዳማን ባህል ልብስ የለበሱ መደብደብን የጀመሩ የወላታ ልጆች ናቸው የሚባሉ አሉ ከተደብዳቢዎች ውስጥ ታላቁ አይነ ልጅም አለችበት አይኗ ተመታ ቤት አለች ከዛ ጀምሮ የተወሰነ ዝም ብሎ ጥል መሰለንና አላወቅንም በእለቱ ግን ልክ ፍጨጨንብላላ ሁለተኛው ቀን ህዝቡ ከጉድማሌ ሲወጣ የባህል ልብስ የለበሰ በሙሉ መደብደብ ጀመሩ ሀይለኛ ድብደባ ተጀመረ ሀይለኛ ድንጋይ መርወር ጀመሩ ከዛ በኋላ የተናደደ ሰው የመከላከል ስራ ስራ ነበረ። መከላከያውም አብሮ ነበረ እና ሲከላከል ነበረ። ጥቃቱ ተፈጽሞብናል የሚሉት የወላይታ ተወላጆች ግን የታጠቁ የስላም ወጣቶች ተጠያቂዎች ናቸው ይላሉ። አቶ መኳንንት ሞላ ጉዳቱ የመጣበት ምክንያት ምንም የምናውቀው ነገር የለም። እኛ እንደ ማናኛውም በህብረሰብ በኢትዮጵያ ውስጥ ያው ካሉት ህብረሰብ በአካባቢ ካሉት ህብረሰብ በሰላም እየኖረ ነው ያለ ነው። ጨንበላላ ፊቼ ይባል እዚህ ስዳማ የሚያከብሩት ነበረ እኛም ከነሱ ጋር ለ20 ዓመት ያህል አብረን አከብረናል። ትናንትና ደግሞ ይሄ ሲከሰት ከበዓል ታዳሚዎች ጋር አብረን ለማክበር ተስፋ ተጠባብቀን ተዘጋጅተን እያለን ከበዓሉ ዋዜማ ጀምሮ ነው ይሄ ችግር የተከሰተ። ሬት ጉዳቱ የሚያደርሱት ምን አድርጋችኋል ብሏችኋል ወይም ለምንድን ነው ይሏችኋል? እነማን እንደሆኑ ታውቃላችሁ? ጉዳቱ ያደረሱ ያው የሲዳማ ብሔረሰብ ሰዎች ናቸው ልጆች ናቸው በእርግጥ ከመርዝ መድኃኒት እንደማይጠፋ ሁሉ ጥሩ ሰዎችም ያሉ እንደነበረ ሆኖ በክፋት የታጠቁ ገና ከወረዳ ሲመጡ በዓሉን ለማክበር ሲመጡ በመኪና ተጭነው እየመጡ ባሉበት ሰዓት ብሔርን ስሙን እየጠሩ እየተሳደቡ እያንቋሽሹ ውጡልን፣ ከተማን ልቀቁልን፣ አታቋሽሹ እያሉ ነው ሲመጡ ከተማ ሰምተን ፍርተን ወደ ቤተሰብና ልጆች ተቀላቀለን። አቶ ለገሰ ለዚህ ምላሽ ሰጥተዋል። ትክክል ነው ሊሉ ይችላሉ እነሱ። ምክንያቱም በስዳሜ ስለተናገረ ምናልባት ስዳማ ነው ሊሉ ይችላሉ። ስውር እጅ ያለበት ብያለሁ መጀመሪያ ላይ ነው። አሁንም ስውር እጅ አለበት። ሰዎች ሲፈናቀሉ ሰራዊቱ አጅቧቸው ሲሄድ እኔ አይቼዋል በዓይኔ ከመቶ በላይ አጅቧቸው ሲያወጣ ከቤታቸው እራሱ ሲያወጣ አይቻለሁ። ምክንያቱም በሙሉ እንዲባረርና ቤቱ የተደበደበና የተዘረፈ ሳይሆን ምናልባት ጥቃት ይደርስባቸዋል ብሎ ያውጣ ይሁን አላቅም። ከመቶ በላይ ስራ ቤት ይዞ ይወጣል ከየመንደሩ ከየመንደሩ እየለቀመ ባይናቸው አለ እሱን ጥቃቱ ያይቻው አለ ዙሪያውን ማለት ነው። ጥቃቱ ከተፈጸመባቸው አንዱ አቶ መኳንንት ሞላም ይሁሉ ጥቃት ሲፈጸም የአካባቢው የመንግስት የጸጥታ ኃይሎች ምን እርዳታ እንዳደረጉለት ጠይቄው ነበረም። ከአካባቢ ህብረተሰብ በጎ ሰዎች መልካም ጥሩ ሰዎች ከጎራቤቶች ውጪ ከመንግስት አካል አንድም ሀይ ታው የሚል መንግስት አካል አላገኘንም። በኋላ እየተባባሰ እየተባባሰ ሲሄድ ወደ ፖሊስ ደውለን ፖሊሱም መጥቶ ቆሞ ከመታዘብ ውጪ አንድም መፍትሄ የሚሆን ነገር አላመጣም። የፌዴራል መንግስት ጸጥታ አካል ወይ ፌዴራሎች እስከሚደርሱ ድረስ እኛ ምንም ከአካባቢ መንግስት ወይም ከክልሉ መንግስት የሚያግዘን ከለላ አላገኘንም። አቶ አራርሶ ገረመው የሲዳማ ተወላጅ እንደሆኑ ነግረውኛል። እርሳቸው እንደሚሉት የዚህ ግጭት ቆስቋሽ ሌላ አካል ነው። ይህን ለይቶ ለማጣራት ግን ጥናት ያስፈልጋል ይላሉ። ይህ ጉዳይ ትንሽ ሰፋ ያለ ጥናትንም የሚፈልግ ነው። አንዳንድ ክፉ ኃይሎች ጣልቃ ገብነት መኖሩን የሲዳማም ሆነ የወላይታ ህዝብ እንዲገነዘብ እፈልጋለሁ ምክንያቱም የወላይታና የሲዳማ ህዝብ የሚጣላበት የሚጋጭበት ምንም አይነት መሰረታዊ ችግር ያለው ህዝብ አይደለም። ዘጠና ዓመት በላይ አብሮ የኖረ ህዝብ ስለሆነ ህዝቡ ተፋቅሮ ተሳስቦ ተነጋግሮ ጣልቃ የገቡ እጆችንም ለይቶ አውቆ ሰላም ማውረድ እንዳለበት እንጂ ከዚህ ከአሁኑ ጋራ የሚገናኝ ነገር እንዳይደለ ህዝቡ እንዲገነዘብ እና ወደ ቀደመው ፍቅር እንዲመለስ ጥሬን አስተላልፋለሁ። እነዚህ ጣልቃ የገቡ እጆች አሉ የሚሏቸውን ህዝቡ ያውቃቸዋል፣ ለመውጣት ይቻላል፣ ያውቃቸዋል ብዬ አስባለሁ። በተለይ የስልጣን ጥመኞች አሉ፣ ስልጣን ላይ ረዥም ዘመን የቆዩ አሉ፣ ስልጣን የሞቃቸው አሉ። በስልጣን ላይ ሰፊ ጊዜ ወስደው የቆዩበት ስለሆነ የሰሩትም አንዳንድ ደባ እንዲታወቅ ስለማይፈለግ ያ ገመና እንዳይታይ ስለሚፈልጉ በጣም በርካታ አደጋዎችን በህዝቡ ላይ ያወጡ። ያንን የሚያመጡ ሰዎች ስላሉ እነሱ መቆጠብ መቻል አለባቸው። እነርሱም የሚያውቃሉ የሚል እምነት ነው የሚኖረ። አቶ ለገሰ ላንቃሞም ይህን ሀሳብ ያጠናክሩና ትናንት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ አዋሳ ተገኝተው ነዋሪውን ባወያዩበት ወቅትም ጉዳዩ ተነስቶ ተመሳሳይ አስተያየት ተሰጥቶ እንደነበረ ያስታውሳሉ። ዝላ ጥላቻ ሳይፈጥሩ አብረው መኖር ይችላሉ። ይህንን በዛሬው ቀንም የተሰበሰበ ሰው ህዝብ አረጋግጧል። ከዚህ በፊት በኃይለ ሥላሴ በደርግ ሐዋሳ ከተቆረቆረችም ጊዜ ጀምሮ ከዛ በፊትም አብረን እኖርነን ለወደፊትም አብረን እኖራለን ብሎ ህዝቡ፣ ሽማግሌው፣ ወጣቱ፣ ሴቱ፣ ወንዱ ሳይል ያረጋገጠበት ሁኔታ አለ። ነገር ግን ስውር እጁ ለስልጣኑ ስል ሁለቱም ብሔሮች እንዲጣሉ እያደረገ ስለሆነ ያ ተጣርቶ ከወጣ ህዝቡ በሰላም እኖር የሚችል ነው። እንደነበረ ከዚህ በፊት እንደነበረ ወደፊትም የሚቀጥል ነው። አዋሳን ረፋዱ ላይ ለቅቄ ሲወጣ ወትሮ የማውቃት አዋሳ ደማቅነቷን ፍልቅልቅነቷን አጥታለች። የታጠቁ የፀጥታ ኃይሎች በከተማዋና ዋና መንገዶች ይዘዋወራሉ። አዋሳ ወደ ቀድሞ ገጽታዋ በፍጥነት እንደምትመለስ ተስፋ እናደርጋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ